የቱርኩ ጠቅላይ ሚኒስትር አህሜት ዳቮትግሉ በመጪው ግንቦት አጋማሽ ስልጣን እንደሚለቁ ትናንት አስታውቀዋል። ያለፉትን ሀያ ወራት ከጠቅላይ ሚኒስትርነታቸው ጎን ለጎን የገዢው የፍትህና ልማት ፓርቲን በሊቀመንበርነት የመሩት ጎምቱ ፖለቲከኛ ስልጣን የሚለቁበትን ምክንያት በይፋ አልተናገሩም። ፓርቲያቸው ግን በዚህ ወር መገባደጃ በሚያደርገው ድንገተኛ ጉባኤ አዲስ መሪ ይመርጣል ተብሎ ይጠበቃል። ፕሬዚዳንት ራጂብ ጣይብ ኤርዶሃንና ጠቅላይ ሚኒስትሩ በመካከላቸው የተፈጠረውን ልዩነት ለመፍታት በፕሬዚዳንታዊው ቤተ መንግስት ከመጋረጃ ጀርባ ያደረጓቸው ምክክሮች ውጤት ባለማምጣታቸው ልዩነታቸው ፈንድቶ መውጣቱን የ ፈረንሳይ ዜና አገልግሎት ዘግቧል። ጠቅላይ ሚኒስትር አህመት ዳውቱግሉ ለፓርቲያቸው ተወካዮች የስልጣን ስንብታቸውን ባስታወቁበት ንግግር ከፕሬዝዳንት ኤርዶዋን ጋር ተፈጥሯል የተባለውን መቃቃር ወደ ጎን ትተው በጥንቃቄ የተመረጡ ቃላትን ብቻ ተጠቅመዋል። እስከ መጨረሻው እስትንፋሴ ድረስ ለፕሬዚዳንቱ ያለኝን ታማኝነት እቀጥላለሁ። ማንም ሰው በፕሬዝዳንታችን ተቃራኒ ስናገር ሰምቶ አያውቅም፣ ወደፊትም አይሰማም። ይህ እንዲታወቅ እፈልጋለሁ። የኔ ከስልጣን መልቀቅን ለራሳቸው መጠቀሚያ እንዲያውሉት አልፈልግም። እንደ ቱርክ ፕሬዝዳንትና እንደ አጋሪ የፕሬዝዳንቱ ክብር የኔም ክብር ነው። የእርሳቸው ቤተሰቦች ክብር የኔም ክብር ነው። የእርሳቸው ቤተሰብ የኔም ቤተሰብ ነው። ጠቅላይ ሚኒስትር አህመድ ዳቮቱግሉ ከፓርቲ ስልጣናቸው ለመልቀቅ የወሰኑት ፕሬዚዳንቱን ጨምሮ ከቅርብ ጓደኞቻቸው ጋር ባደረጉት ውይይት መሰረት የፓርቲውን አንድነት ለማስጠበቅ ሲባል መሆኑን መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የቱርክ መንግስት ስልጣንን ጠቅልለው ለመያዝ ወስነዋል የሚባሉት ራቺብ ጣይብ ኤርዶዋን የአገሪቱን ፓርላሜንታዊ የፖለቲካ መዋቅር በመቀየር ስልጣኑን ለፕሬዝደንቱ ጠቅልሎ የሚሰጥ ህገ መንግስታዊ ማሻሻያ የማድረግ እቅድ እንዳላቸው ይነገራል። የተቃዋሚ ፖለቲካ ፓርቲዎች የዳቮት ኦግሉን ስንብት አምርረው ተቃውመዋል። ቱርካውያንም የተከፋፈለ አቋም እያንጸባረቁ ናቸው። ይህ አስገራሚ ክስተት ቢሆንም ያልተጠበቀ አይደለም። በመካከላቸው የፖለቲካ ቁርሾ እንደሚኖር የታወቀ ነው። ፕሬዝዳንቱ ስልጣኑን ጠቅልሎ ለመያዝ እንቅፋት የሚሆንባቸውን ሁሉ እያስወገዱ ነው። ሁሬት የተሰኘው የቱርክ ዕለታዊ ጋዜጣ የጠቅላይ ሚኒስትሩን ስንብት በፓርቲው ውስጥ አዲስ ምዕራፍ እንደሚሆን ጠቅሶ ጽፏል። የተቃዋሚው ኩምሁርየት ጋዜጣ በበኩሉ የቤተ መንግስት መፈንቅለ መንግስት ብሎታል። እንደ ተንታኞች ከሆነ የአህሜድ ዳቦት ግሉ ስንብት ፕሬዚዳንት ራጂብ ጣይብ ኤርዶዋን ለስላሳ ጠቅላይ ሚኒስትር ለመሾም መንገድ ይከፍትላቸዋል። ለአንዳንድ ቱርካውያን ግን ውሳኔው ልክ ነው። ታላቁ መሪያችን ይህ ያመኑበት በመሆኑ ተግባራዊ መደረግ አለበት። ይህ በጣም ጥሩ ሁኔታ ነው። በጠቅላይ ሚኒስትሩ ደስተኛ አልነበሩም ማለት ነው። ስለዚህ ጠንክሮ የሚሰራ ሌላ ሰው ያመጣሉ። ሁሉንም ነገር መቃወም ልክ አይደለም። ታላቁ መሪያችን የፈለጉት ነገር ሁሉ ይፈጸማል። ስለዚህ ትክክለኛ ውሳኔ ነው። በፕሬዚዳንት ራጂብ ጣይብ ኤርዶዋንና ወዳጆቻቸው በተመሰረተው የፍትህና ልማት ፓርቲ አወቃቀር መሰረት ሊቀመንበሩ አገሪቱን በጠቅላይ ሚኒስትርነት ይመራል። ፕሬዚዳንቱ የጠቅላይ ሚኒስትር አህመድ ዳቦትግሉ ስንብት በመንግስታዊ መዋቅሩ ውስጥ ምንም አይነት ክፍተት እንደማይፈጥር መናገራቸውን ሬውተርስ ዘግቧል።